ሰላም ካሳሁን ጸቦቀ ነኝ። የኤስቢኤስ አማርኛ መስከረም 3 2016 አጫጭር ዜናዎችን እነሆ። ሉላዊ የሰብአዊ መብቶች ድርጅቶች በአማራ ክልል ላይ ተጥሎ ያለው የኢንተርኔት ተደራሽነት ገደብ ሙሉ በሙሉ እንዲለቀቅ ጥሪ አቀረቡ። ከአንድ መቶ አምስት አገራት የተውጣጡት ሦስት መቶ የሰብአዊ መብቶች ተቆርቋሪ ድርጅቶች ግጭቶች እየተካሄዱ ባሉበት ወቅት የኢንተርኔት ገደብ የሰዎችን ሕይወት ለአደጋ መጋለጥን ሊያባብስና ሁነኛ መረጃ ከማግኘት ሊገታ ይችላል። ይህም የዓለም አቀፍ ሕግን የሚጻረር ነው ሲል የሰብአዊ ድርጅቶቹ መግለጫ አሳስበዋል። በደርና የሊቢያ ከተማ በደረሰ የጎርፍ አደጋ ሳቢያ ከአስር ሺህ በላይ ሰዎች የደረሱበት እንደማይታወቅና አምስት ሺ አንድ መቶ ያህሉ ሰዎች ሕይወታቸውን ማጣታቸውን የአካባቢው ባለሥልጣናት አስታወቁ። ለጎርፍ አደጋው መንስኤ የሆነውም ብርቱ የሆነ የሜዲትራንያን ወጀብ ግድቦችን ጥሶ ሩብ ያህሉ የደርና ከተማ ነዋሪዎች ተኝተው ሳሉ መኖሪያ ቤቶቻቸውን አጥለቅልቆ መውሰዱ ነው። የማቾች የቆሰሉና የደረሱበት ስፍራ ያልታወቁ ሰዎች ቁጥር ሊኒር እንደሚችል ይጠበቃል። በመላ አውስትራሊያ አሪው ኦኬ ብሔራዊ ቀን ዛሬ ሐሙስ መስከረም ሶስት ታስቦ እየዋለ ነው። ዕለቱ ለአገር አቀፍ ታሳቢነት የበቃው አውስትራሊያውያን በዕለት ተዕለት ሕይወታቸው ውስጥ አንዳቸው ከአንዳቸው ጋር በመተሳሰብ መንፈስ ስለ ደህንነታቸው እንዲጠያየቁና እንዲደጋገፉ ለማድረግ ነው። የዘንድሮ አር ዩ ኦኬ ደህና ነዎትን ቀን መሪ ቃል ለድምጦት አበሬዎት ነኝ የሚል ነው። ከአንድ ሺህ በላይ ነርሶችና ወላጆች በኒው ሳውስ ዌልስ የሕዝብ ስርዓተ ጤና ውስጥ በቋሚነት እንዲቀጠሩ የኒው ሳውስ ዌልስ መንግሥት ወሰነ። የፕሪምየር ሚንስ ሌበር መንግሥት 1112 የጤና ሠራተኞች በቋሚነት አገልግሎቶቻቸውን እንዲያበረክቱ በ2023/24 በጀት ዓመት 572 ሚሊዮን ዶላር ተጨማሪ አድርጎ መድቧለን። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር የሰሜን ኮሪያ ፕሬዚደንት ኪም ጆንጉን እና የሩሲያ ፕሬዚደንት ቪላዲሚር ፑቲን ረቡዕ ዕለት ሞስኮ ላይ መገናኘታቸው እና የሰሜን ኮሪያው ፕሬዚደንት ለፕሬዚደንት ፑቲን ሙሉ እና ገደብ አልባ ድጋፍ እንደሚሰጡ ማስታወቃቸው አሳሳቢ መሆኑን ገለጠ። ዩናይትድ ስቴትስ የሁለቱ አገራት መሪዎች ሞስኮ ዩክሬን ላይ ለከፈተችው ጦርነት የጥይት አቅርቦት ስምምነት ሊያመራ እንደሚችል አሳስቧል። የውጭ ጉዳይ ሚኒስትር ቃል አቀባዩ ማቲው ሚለር ሂደቱ አዋኪ እንደሆነም አመላክተዋል። የአውሮፓ ህብረት የአውሮፓ ፓርላመንት የአባላቱን ቁጥር ለማስፋት እሳቤ እንዳለው ጠቆመ። የአውሮፓ ህብረት ፕሬዚደንት ኡርሱላ ወንደር በህብረቱ ዓመታዊ ስብሰባ ላይ ካቀረቧቸው በርካታ የፖሊሲ ክለሳዎች ውስጥ የአውሮፓ ህብረት አባላቱን ከሰላሳ አገራት በላይ አስፍቶ መሄድ እንዳለበት አመላክተዋል። የአውሮፓ ህብረት ሩሲያን ለመቋቋም ዩክሬን፣ ሞልዶቫና የምዕራብ ቦልከንስ አገራትን በአባልነት ሊያካትት ይገባል የሚሉ ጫናዎች እየደረሱበት ይገኛል። ፖድካስቶችን ለማድመጥ ኤስቢኤስ አማርኛን ይከተሉ ወይም ኤስቢኤስ ዶት ኮም ዶት ዩ አምሐሪክ ድረገጽን ይጎብኙ።